የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ ዘወትር ከመሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ተሰርቷል ተብሏል፣ ወጭም ተደርጓል። ተሰብስበን እዚያ ላይ ብንገኝ ኖሮ ሀሳቡን እናነሳ ነበረ። እግዚአብሔር በፈቀደ ጊዜ ደግሞ እንደ ወንድማቸውም ለሰማይ ተጽድቅ አቡነ አቡነ ጴጥሮስ የሰማይት የቅዱስና ስም ሊሰጣቸው ይችል ይሆናል። ከኢትዮጵያ ቅዱስ ሲኖዶስ ብፁ አቡነ ቀውስቶስ ይባላሉ። ቅንጫ ቤ የገለጻቸው ለብፁ አቡነ ሚካኤል ስለተሰራው ሐውልት ሲሆን፣ ሰማዕቱ አባት አቡነ ሚካኤል ደግሞ በፋሽስት ጣሊያን ወረራ የተሰዉ ናቸው። ሽቱ ቅንብሮች እንደ አንዱ ወደኋላ ላይ ይቀርባሉ። መስፍን አበበ ከሲዳሞ ቤተሰቦቹ ተዛውረው እዚህ ከመጡ በኋላ የተወለደልኝ በተወለድንበት ሮቢት አኖኒማ ግቢ በተባለው ቦታ ላይ አደግን። በጣም ብዙ ህዝብ የሚወደው በጣም ተጫዋች ግልጽ የሆነ የዋ ሰው ነበረ መስፍን አበበ። አጎቴ ነው። ከልጅነታችን ጀምሮ የሙዚቃ ህይወት ያሳየንና ያስተማርን አጎታችን እሱ ነው። ትልቁ ወንድሜም አለ ቢኒያም ክንፈ። እስቲ ስለ መስፍን አንተም የበኩልህን ንገረኝ። መስፍን ታሞ የሚያቅም ሰው አይደለም። የሚገርምህ ነገር አስደንጋጭ ነው። ባለፈው አስራ አምስት ቀን ከዚህ ዓለም በሞት እንደተለየ መስፍንና ጊታሩ አረፉ ተብሎ ተጽፎለታል። ለመሆኑ መስፍን አበበ ማን ነበር? የተጫወታቸውን ልዩ ልዩ ዜማዎች አካተን ከቤተሰቡና ጓደኞቹ ጋር የኪነጥበብ ሙያና ሕይወቱን እንዘከራለን እሺ። ከዛ ኢየሩሳሌም መቸ መቼ እንደሚሸበር ታውቃለህ? ካሉላ አውቃለሁ። አዲሱ አርብ አርብ ነው። ከዚህ ጋር ያሉትንም ስንኞች ታስታውሳለህ ታዲያ? አዲሱ ቀልድ ካልተቻለም፣ ለማንኛውም ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ይሸበራል ኢየሩሳሌም ከ15 ቀን በፊት ለንጉሥ ያክሉ የተሰጠ የቤት ስራ ነበርና፣ ንጉሴ አቀናብሮና ግጥሙን አሟልቶ ያመጣዋል። ኢትዮጵያውያንም በየዓመቱ የሚያሰባስበው የስፖርት ማኅበር የዘንድሮ 33ተኛ በዓሉ ቶሮንቶ ካናዳ ውስጥ ነው ብልናል ነበር። ዛሬ ሶስት የፌዴሬሽኑን ሹሞች አዋይተናል። አዲሱ ይሄ ሹም የሚለው ቃል ይስበኛል። መሹም ፈለክ እሺ፣ ለማንኛውም እኔ አዲሱ አበበና እኔም አሉላ ከበደነን ከፕሮዲውሰሩ ንጉሱ ታምሬ ጋር ሆነን የዛሬውን የሰኔ 12 2008 ዓ ም ዝግጅታችንን ስናስተናብር አብረናችሁ እናመሻለን። መሆኑን እንደመሰነበታችሁ አድማጮች እንደምንሳመሻችሁ እኛ ደህናነን ዘና ብላችሁ ታዲያ አብራችሁን ቆዩ ነው ግብዣችን። አሁን ቦታውን ለተረኛ ዜና አንባቢው እንለቃለን። እንመለሳለን። ጤና እንደምናመሻችው፣ ዜናዎቹን የማሰማችው ቆንጅ ይታይ ነኝ። ዓለም አቀፉ ማህበረሰብ ውስጥ የሲቪል ማህበረሰብ ድርጅቶችንና የአስተዳደር ሰራተኞችን በማስነሳት መንግስታችንን ሊያናጋ የሚሞክር የተወሰነ ክፍል አለ ሲሉ የሱዳን የደቡብ ሱዳን የማስታወቂያ ሚኒስትር ከሰሱ። ይህንም የሚደረገው የመንግስት ለውጥ ለማካሄድ ነው ብለዋል። የማስታወቂያ ሚኒስትሩ ማይክል ማኩዌ ዛሬ ለቪኦኤ በሰጡት ቃል የሲቪል ማህበረሰቡን ክፍል ለመቀስቀስ የመንግስት ሰራተኛውም የስራ ማቆም አድማ እንዲመታ ለማነሳሳት የሚሞክሩ የአለም አቀፍ ማህበረሰብ ውስጥ አንዳንዶች አሉ። ይህን የሚያደርጉት መንግስቱ ስራውን መስራት አልቻለም ለማስባል ነው ብለው አማረዋል። ሆኖም ሚኒስትሩ በመንግስታችን ላይ የተነሱብን ያሏቸው እነማን እንደሆኑ በውል አላስቀመጡም። የመንግስት ሰራተኞች ያልተከፈለን ደሞዝ አለ፣ ይከፈለን ብለው ግፊት ለማድረግ አድማ መጥተዋል። አንዳንዶቹ ሰራተኞች አራት ወር ድረስ ያልተከፈለን አለን ብለዋል። አድማውን የመታ ነው አማራጭ በማጣት ነው ብለዋል። የማስታወቂያ ሚኒስትሩ ብዙ ወር አልተከፈለን ሀሰት ነው ሲሉ ተናግረዋል። የግብጽ ፍርድ ቤት በቀድሞ የሀገሪቱ ፕሬዚደንት ሞሐመድ ሙርሲና በሌሎች ስድስት ተከሳሾች ላይ ሞትና የእድሜ ልክ እስር አትፈረደ። ከዚህ ቀደም አንድ የሞትና ሁለት የእድሜ ልክ እስር የተፈረደባቸው የቀድሞ ፕሬዚደንት ሙርሲ በትናንትናው ዕለት የተፈረደባቸው ደግሞ የሀገሪቱን ሚስጥር አሽልከው አውጥተዋል በሚል ነው። ትናንት ቅዳሜ ተሰይሞ የነበረው የግብፁ ፍርድ ቤት ከሙርሲ ጋር ፍርድ ቤት ቀርበው በነበሩና የሙስሊም ወንድማ ወንድማማቾች ፓርቲን አግዛችኋል በተባሉ ሁለት የአልጀዚራ ሰራተኞች አንድ ሪፖርተር ና ከሙርሲ ጋር በአንድ ቢሮ ውስጥ ይሰሩ በነበሩ ሁለት ሰዎች ላይ በአጠቃላይ በስድስት ሰዎች ላይ ነው የሞት ፍርድ ያስተላለፈው። የአልጀዚራ ፕሮዲውሰር አላ ኦማር ሞሐመድ፣ የዜና አዘጋጅ ኢብራሂም ሞሐመድ ሂላል ና ሪፖርተሩ አስማ አልካቲብ የሞት ፍርድ የተላለፈባቸው ራስድ በተባለ ሚዲያ አማካይነት ከሙርሲና ከሙስሊም ወንድማማቾች ሌሎች ፓርቲ ጋር በስፋት ግንኙነት አላቸው በሚል በቀረበባቸው ክስ ጥፋተኛ ሆናችሁ ተገኝታችኋል ተብለው ነው። የሩሲያ ፕሬዚደንት ቭላዲሚር ፑቲን በሶሪያ መንግስት ውስጥ የተቃዋሚ ተወካዮች እንዲታቀፉ አሜሪካ ያቀረበችውን ሀሳብ እስማማበታለው አሉ። የሀገሪቱ ፕሬዚደንት ባሻር አልአሳድ በአስቸኳይ ከስልጣን መውረድ አለባቸው የሚለውን ሀሳብ ግን አልደገፉም። በሴንት ፒተርስበርግ ከተማ የዓለም አቀፍ የምጣኔ ሀብት ጉባኤ ላይ የሩሲያው መሪ ለሲኤንኤኑ ፋሪድ ዘካሪያ በሰጡት ሰፊ ቃለ መጠይቅ ሶሪያ ሶሪያ ውስጥ ዲሞክራሲ ለመመስረት እርግጠኛው መንገድ አዲስ ህገ መንግስት አቋቁሞ በዚያ መሰረት በሁሉም የመንግስት እርከን አዲስ ምርጫ ማካሄድ ነው ብለዋል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ አስተዳደር አሳድ በአስቸኳይ ከስልጣን እንዲለቁ የሚፈልግ መሆኑን ማሳወቁ ሲታወስ፣ ፑቲን ያ ሊሳካ የማይችል ግብ ነው ብለዋል። ሶሪያ ውስጥ ለውጥ ለማምጣት የሚያስችለው ጎዳናም እሱ አይደለም ብለዋል የሩሲያው መሪ። ሪፑብሊካን ፓርቲ ውስጥ ያሉ አንዳንዶች በሚቀጥለው ወር በሚካሄደው የፓርቲው ጉባኤ እጩነቴ በይፋ እንዳይታወጅ ሊያደናቅፉ እየሞከሩ ናቸው ሲሉ የዩናይትድ ስቴትሱ የሪፑብሊካን ፓርቲው ታሳቢ እጩ ዶናልድ ትራምፕ አማረሩ። በኦሃዮ ክፍለ ሀገር ክሊቭላንድ ከተማ በሚካሄደው የፓርቲው ጉባኤ ላይ የሚገኙ የፓርቲ ተወካዮች አንዳንዶቹ ከባለ ቢሊዮን ዶላሩ ቱጃር ሌላ ለሌላ እጩ ድምፅ ለመስጠት እንዲቻል የፓርቲው ደንብ እንዲቀየር ይፈልጋሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። በራዲዮ መጽሔት የጊዜ ሰሌዳ መሠረት፣ አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ እስቲ ስጠኝና እስቲ ስጠኝና ሀብትና ንግሥና፣ ጥበብ ብልጽግና ልክ እንደ ሰሎሞን ለእኔም አንድ ሰሞን መቅደስህን ሰርቼ ሕዝብህን ነድቼ ሺዎችን አግብቼ ለፍቅር መንኜ ባንተም ላይ ጨክኜ እንዳሻኝ አድሬ ቅኔውን ደርድሬ ማህሊ ዘምሬ መክብብን ጨምሬ ሁሉም ከንቱ ልበል ከንቱ ከንቱ ዛሬ። እስቲ ስጠኝና የዳዊትን ጽናት በጠጠር ላጉነው የጎልያድን አናት እልፍ ጎልያዶች ሞልተዋል ባገሩ ስልጣን ላይ ተቀምጠው ሕዝብ የሚያሸብሩ እንደ ሰናኦር ግንብ ዙሪያቸውን ዞሬ ቅጥራቸውን ላፍርስ በስምህ ዘምሬ እስቲ ስጠኝና የዘመኔን ሙሴ ባሕር የሚከፍል በበትር አንካሴ ከአደባባይ ወጥቶ በስምህ አቅራርቶ ሕዝቤን ልቀቅ የሚል ቤተ መንግሥት ገብቶ። እንደ ራሔል እንባ በግፍ የፈሰሱ ብዙ እንባዎች አሉን፣ ይምጣልን ኢያሱ ሕዝብህ በሃገሩ ነጻ እስከሚወጣ ብርሃኗ ይታሰር፣ ፀሐይም አትውጣ። ቀናት ይታሰሩ፣ ዓመታትም ይቅሩ፣ ወራትም ይንጐዱ፣ ምን ያደርጉልናል ፍትሕ ካልወለዱ? የዘመናትም ባሐዘን እንግርግሮ ጽብናም ቧጓሮ ባልጠፋበት ሰማይ ምን ያደርጋል ኑሮ? ምን ነገር ሊፈይድ ዘመን ተከምሮ ዕድሜ ተገሽሮ ተቈጥሮ ለማያልቅ የባርነት ኑሮ። ግጥሟ ከቤልጅግ ብራስልስ ነው የደረሰችን። ቋሚ አድማጫችን ያሬድ በላይንህን ከልብ እናመሰግናለን። የምሽቱን ቀዳሚ ዜማም ስንጋብዝ በድጋሜ የከበረ ሰላምታችንን እያቀረበን ነው። ሰላም

ጃለላማሎነፌሄ ገራኒ ሀፍቴ ተሚማን ሀፍቴ ሙጫዮ ቀሎ ናገምተገን ነዲደ ገራኒ ሰላ ሁለቴ ሰላምታ አንዱ ለነገር ነው ቢባልም እኛ ግን የነገር ያይደለ ከፍቅርና ከአክብሮት አኳያ መሆኑ ይያዝልን። እናም በጥላሁን አንደበት ሰላምታ ብለናችኋል። አሁን ወደ ቀዳሚው መሰናዶ ክፍል አንድ ልናልፍ ነው። ከዚያ በፊት ግን አዲሱ ዛሬ ልንደርስበት ያልቻልነውን አሳዛኝ ዜና ቢያንስ ጠቀስ ብናደርግ ትክክል ነው አሉላ። የቀድሞ ማስታወቂያ ሚኒስቴር ባልደረባ በተለይም የእንግሊዝኛው ክፍል ባለሙያና የሕዝብ ግንኙነትም ኃላፊ በዚሁ መስክ የእንግሊዝኛ ቋንቋ የአድማጮች ሙዚቃ አስተናጋጅ በፊልም ሙያም ሰፊ አገልግሎት የሰጡና በተለይም እንግሊዛዊ ጋዜጠኛ ጆናታን ዲምብልቢ የኢትዮጵያን ረሃብ ባጋለጠበት የተደበቀው ረሃብ በተሰኘው ሥራ ከፍተኛ ድርሻ የነበራቸው በኢትዮጵያ የአሜሪካ ኤምባሲ ውስጥም የሕዝብ ግንኙነት ክፍል ባልደረባ የነበሩት አቶ ተፈሪ ወሰን እዚህ ዋሽንግተን ዲሲ አካባቢ ሰኔ 3 ቀን 2008 ዓ ም ከዚህ ዓለም በሞት ተለይተዋል። አቶ ተፈሪ ወሰን ባለቤታቸውን ጋዜጠኛ ታቦቱ ወልደ ሚካኤልን፣ ሁለት ልጆቻቸውን፣ ስምንት ወንድሞቻቸውንና እህቶቻቸውን ትተው ነው በ76 ዓመታቸው ከዚህ ዓለም በሞት የተለዩት። ለሁሉም መጽናናትን እየተመኘን እንዳልነው ግን ዛሬ አሁን ድንገት ስለ ሰማን ቢያንስ ረፍታቸውን ለመግለጽ ነው። ቀጣዩ የራዲዮ መጽሔት ግን ከቤተሰብ በምናገኘው መረጃ መሰረት ሰፋ ያለ ታሪካቸውንና ሕይወታቸውን እንዘከራለን። ፈጣሪ ለቤተሰቡ መጽናናትን ይስጥልን። ብፁዕ አቡነ ሚካኤል ይባላል። በንጉሠ ነገሥቱ ዘመነ መንግሥት የጎሬ ጠቅላይ ግዛት ሊቀመንበር ነበሩ። በጣሊያን ወረራ ጊዜ ነው አሉ። ልክ እንደ አቡነ ጴጥሮስ ለጠላት አልገዛም ብለው ሕዝቡንም ከጠላት ጋር እንዳትተባበር በማለት አስተምረው እንደ ተሰዉ በቅርብ ለመታሰቢያቸው የተሠራው ሐውልት በተመረቀ ጊዜ የወጣው መጽሔት የሚያወሳው ብፁሕ አቡነ ሚካኤል በጠላት እጅ ከተሰዉ እንደ አቡነ ጴጥሮስ ሕዝቡም ምድሪቱም ለጠላት አትገዛ ብለው ካወገዙ ምናዋ ቢያንስ ሐውልታቸው ይህን ያህል ዘመን ሳይቆምላቸው መቆየቱ ቤተ ክርስቲያኒቱስ ስለምን ተገቢውን ማዕረግ አልሰጠችም? መነሻችን ለአቡኑ በቅርቡ የቆመው የሐውልት ሥራ ሆኖ ለዚህ በጎ ሥራ የተነሳሱትንና ያስተባበሩትን አስተዋውቀን በጥያቄ ባነሳናቸው ነጥቦች ላይም ከእንግዶች ጋር እንወያያለን። በዚህ ጉዳይ ሁለት እንግዶች አሉን። ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ከአዲስ አበባ፣ ሊቀ ትጉሃን ቀሲስ ብርሃኑ መንገሻ የኢሉባቦር ሀገረ ስብከት ዋና ስራ አስኪያጅ። እስቲ ከሐውልቱን ጀምር እንግዶቼ። ብፁዕ አባታችን ወደ ኋላ ላይ ስለ ሰማዕቱ አቡነ ሚካኤል ይነግሩናል። ሊቀ ትጉሃን፣ ሐውልቱ እንዴት ነው ሊሰራ የቻለው? እሺ፣ አመሰግናለሁ ይህን እድል በማግኘቴ በተለይ እናንተንም ትኩረት ሰጥታችሁ ይህን ጥያቄ በማቅረባችሁ እዚሁ በቅርቡ አካባቢ ያሉ ትኩረት ሳይሰጠው በመዘግየቱ ሲቆረቆሩ የነበሩት ሁሉ አባቶች የሚያቀርቡት ጥያቄ ነው። ግን ባለቤት ሆኖ መልስ የሚሰጥ ሳይገኝ ዘግይቷል። መጨረሻ ላይ እነዚህ ሉባቦር ላይ የነበሩት ታላቅ ሰዎች አሁን አዲስ አበባ ላይ ያሉት በዚህ ጉዳይ ላይ በጣም በጣም የሚቆረቆሩ እነሱ ሀሳብ አቀረቡ። ብፁ አባታችን አቡነ ፊሊጶስ ረፍረፍ ሚስታቸውና አባታችን ለቅዱስ ሲኖዶስ እንዲቀር ተደረገ። በምላተ ጉባኤ ታምኖበት ውሳኔ የተሰጠ በጀትም እንዲያዝለት ተደረገ። ከዛ በኋላ እንግዲህ እንቅስቃሴ ላይ ነው የቆየው እስካሁን ድረስ ወደ አራት አምስት አመት ወስዷል። ብፁ አቡነ ፊሊፖስም ዘመን ገታቸው። ግን በአሁኑ ወቅት ስራው ተጠናቆ ሊመረቅ ችሏል ማለት ነው። መነሻው ግን ህዝበ ክርስቲያኑ ናቸው። ተቆርቋሪ ታላላቅ አባቶች አሉ። አዲስ አበባ ላይ የተቋቋመ እዚህ ሉባቡርና ቤተክርስቲያና ችግረኞች ቤተክርስቲያን ለመርዳት ማህበር ነበረ። ታላላቅ የኢሉ ባቡር ተወላጆች የሚገኙበት ያ ማህበር ትልቅ ዓላማ አድርጎ የተነሳው ተዳፍኖ የቆየ የብፁዕ አባታችን አቡነ ሚካኤል መታሰቢያ ሐውልት እንዲሰራ ክትትል ለማድረግ አላማና ፕሮግራም አድርጎ ነበር የተነሳው እና በመጀመሪያ መነሻዎቹ ኢንጂነር በቀለ ገብረ ማርያም፣ አርክቴክት ስለሺ የኋላ ሼት፣ ኢንጂነር ግርማ ዋሴ ሊቀ ብርሃናት አፈወርቅ ኪዳነ ወልድ፣ አቶ አበራ ወልደ ሩፋኤል፣ ሌሎችም የአብይ ኮሚቴው ስራ አስፈጻሚ አባላት መላው የኢሉባቦር ካህናትና ምእመናንም በማሳሰብ እስከሚመረቅ ድረስ በየደረጃው ኮሚቴ አዋቅረን ክትትል በማድረግ ነው እዚህ ደረጃ ላይ ደርሶ መታሰቢያቸው አሁን የደረሰበት ቦታ ላይ ሊቆም የቻለው ማለት ነው። እነሱም በጣም በጣም በእውነቱ ታላቅ ምስጋና ይገባል ማለት ነው። ቀደም ሲል ለአድማጮች ግልጽ እንዲሆን ብዙ አቡነ ፊልጶስ የሚሏቸው አሁን በህይወት የሉም ክፍለ ሀገሩ ሊቀጳጳስ ነበሩ። አቡነ ጳውሎስም የቀድሞ ፓትሪያርክ ናቸው። እሳቸውም በህይወት የሉም። መታሰቢያው እንዲቆም ወይም ደግሞ ሐውልት እንዲሰራ ውሳኔ የተላለፈበት በሲኖዶስ እኔ የምጠይቀው ብፁዕ አቡነ ቆስቶስ አባታችን መስመር ላይ ያሉና እስካሁን ድረስ ለመሆኑ ለምንድን ነው የቆየው? ኃላፊነት ወስዶ መስራት የነበረበት ቤተ ክህነት ወይም ውሳኔ አሳልፎ ማድረግ የነበረበት ቅዱስ ሲኖዶስ ነበርና ለምን ይመስሎታል አባታችን? እስካሁን የተዘነጋው እንኳን መስዋዕትነት ለከፈሉ እንዲሁ ለምንም ላላደረጉ ሰዎች ሐውልት በቆማቸው ሰራላቸው ለእኒህ ታላቅ አባት ታላቅ ሰማዕት ምንድን ነው ቸልታው? ምክንያቱ የሚያውቁት አለ። የዘገየበትን ምክንያት አላውቅም። በእርግጥ ማንኛውም ነገር የሚሆነው በእግዚአብሔር ፈቃድ ነው። አሁን ሌላው ቀርቶ የአቡነ ጴጥሮስ ሐውልት ይቁምላቸው እንጂ የሰማዕትነት ስም አልተሰጣቸውም ነበረ። ህዝቡ ነው የሰጣቸው መጀመሪያ ሰማዕቱ ያላቸው። ነገር ግን በቅዱስ ሲኖዶስ ተወስኖ ሰማዕት ተብለው አልተጠሩም። አሁን ከኛ ይልቅ የውጮ ቅዱስ ናቸው። ሰማዕት ያሏቸው። ይቅርታ አባታችን፣ አሁንም ቅዱስ ሲኖዶስ አቡነ ጴጥሮስን ሰማዕትነት አልሰጠም? ሰጥቷል። እሺ፣ ጊዜው ሲደርስ ነው የሰጠው በምክንያት ሰማዕተ ጽድቅ አቡነ ጴጥሮስ ተብሎ መስም አለበት ተብሎ ተወሰነ። የእኔ ቅዱስ አባትም እንዲሁ እንደ ቆረቆረን ነው የኖረው። አሁን እንደ ተጠቀሰው አንዳንድ አሳሳቢዎች ያሳሱ እንጂ በሲኖዶሱም በኩል የሚቆረቆሩ አባቶች አልጠፉም። ግን እሱ ላይ ሚካኤልም መታሰብ አለበት፣ ሐውልት ሊቆምላቸው ይገባል፣ የሰማዕትነት ስም ሊሰጣቸው ይገባል ተብሎ ነበረ። በመካከል እሳቸውም አቡነ ጳውሎስ ቦቱ ሳይጠርቅ ቀርቷል። ሐውልቱ ብቻ እንዲቆም ተወሰነ። ይሄ ጊዜው ሲደርስ መታሰ ከዛ መቆሙም አንድ ትልቅ ነገር ነው። ልክ ነው እጽ አባታችን ልክ ነው። ሁሉ ነገር በጊዜ ነው። ለሁሉም ጊዜ አለው። ግን እንደ ሐውልት ከተሰራ በኋላ እንኳ አሁን በቅርቡ ያለቀው ቅዱስ ሲኖዶስ ስብሰባ ላይ በአጀንዳ መልክ ተነስቶ እንኳን ውይይት አልተደረገበትም። እስካሁን ለምን አልተነሳም? ያለፈ ነገር ነው ዋጋ የለውም። እሱን ውሃ መውቀጥ ነው። ግን አሁን በትኩሱ ሐውልቱ ከተሰራ በኋላ እንኳ ለእኒህ አባት ተገቢ ነው ተብሎ ከታመነ የሰማትነትም ጽላትም መቀረጽ ካለበት ተቀርጾ ቤተክርስቲያንም በሰማቸው ቆቆም መቆም ካለበት እንዲቆም መደረግ ይቻል ነበርና፣ እንደው የዘገየ ነው። ግን አሁንም ቢሆን ብዙ ሊሰራ ይችላል። እችን ማስታወሻ ለመጣል ነው። ከእርሶ የበለጠ ነገሩ ነው። ግን እኛ ስንጠብቅ የነበረው ሀውልቱ በሚቆምበት ጊዜ ተሰርቷል፣ ተብሏል፣ ተወስኗል፣ ወጭም ተደርጓል። በሚቆምበት ጊዜ አንድ ውሳኔ ላይ እንደርሳለን የሚል ጉጉት ነበረን። ሲቆምም ሁላችንም አልተጠራንም። ተሰብስበን እዚያ ላይ ብንገኝ ኖሮ ሀሳቡን እናነሳ ነበረ። ይሄ እንግዲህ ደግሞ ጊዜ ጠብቆ ይሆናል። ጀምንመቅሰሙሰ የለም እግዚአብሔር በፈቀደ ጊዜ ደግሞ እንደ ወንድማቸው እንደ ሰማይቱ እንደ ሰማይ ፈጥድካ እንደ አቡነ ጴጥሮስ የሰማዕት የቅድስና ስም ሊሰጣቸው ይችል ይሆናል። ጊዜ አለው። ለሁሉም መልካም ነው። ሊቀ ትጉሃን ወደ እርሶ ጋር ልምጣ። ቀደም ሲል አባታችን ያነሱት አንድ ይሄ ሐውልት ሲመረቅ ለምን ብዙ አባቶች እንዲመጡ ጥሪ አልተደረገም? ሁለተኛ ወጪውንስ ማን ያወጣው? የሀገሬው ተወላጅ ብቻ ነው ቤተ ክህነት እዚህ ላይ አስተዋጽኦ አድርጋለች? እኛ ተላላኪዎች ነን፣ በደረጃችን እዚህ ያለው ያለውን ሁኔታ መከታተል ነው። እኛ ኃላፊነት በቅዱስ ሲኖዶስ መልካም ፈቃድ በጀቱም ከዚያ ተፈቅዶ ነው ስራው የተሰራ ና መጨረሻ ላይ ብቻ ክትትሉ ስለተጓደለ እኛ ሀገር ስብከቱ ጣልቃ ገብተን ማጠናቀቁ ላይ ኃላፊነት ወስደን አጠናቀቅ። እንግዲህ እኛ ክፍለ ሀገር ነው ያለ ነው። ቅዱስ ሲኖዶስ ራሱ ቅዱስነታቸውን በትክክል ስንጋብዝ በቅዱስነታቸው አማካይነት ብፁዋን አባቶች አብረው ይገኛሉ የሚል ነው የነበረን እምነት እኛ አሁን እንግዲህ ጉዳዩ ይ ር ሀገረ ስብከት ጉዳይ ሳይሆን የቅዱስ ሲኖዶስና የመንበረ ፓትሪያርኩ ድርሻ ነው የሚል እምነት አለና አለበት። ይሄ ጉዳይ ሀገራዊ ጉዳይ ስለሆነ ከዚያው ተጋብዘው ይመጣሉ ብለን እንጂ እንደ ክፍለ ሀገር ሰዎች ከላይ ሰዎችን ለመጋበዝ አቅሙም መብቱም የለንም። እርግጥ ወደ ስድስት ብፁዓን ሊቃነ ጳጳሳት ተገኝተዋል። አዎ ሌላ ወደ ኢሉባቦር የሚያደረጉት ወደ ጋምቤላ የሚያደረጉት ጉዞ ነበር እና በእግረ መንገድ እንኳ አይባልም መነሻቸው ሌላ ሆኖ ግን የብፁዕ አባታችን አቡነ ሚካ ያል ሐውልት ምረቃም ፕሮግራም ውስጥ ገብቶ ፓትርያርኩን በተገኘበት በተገኙበት ተመርቋል። ቅድም እንዳልነው ያለፈ ነገር ላይ ማወራቱ ዋጋ የለውም። ወደፊት መደረግ ያለበትን ነገረው ማድረግ የሚገባው ሐውልታቸው ቆሟል። ለእሳቸው የሚሰጠው ክብር ነው የሚቀረውና መቼም እኛ እኔም በበኩል ከሰማይ ተጥርቃ አቡነ ጴጥሮስ ያነሳ አይደለም ቢጎላ እንጂ በዚያ በዳር አገር በድሮ አጠራር በበረሃ ውስጥ መከራ የተቀበሉ ልዩ መከራ የደረሰባቸው አባት ናቸው። እኔም የተቻለኝ ሁለት ገጽ የሆነ ጽፍ ያለሁ ታሪካቸውን ብዙዎቹ አዎ ወደፊት ልናስብበት የሚገባ መሆኑን ዝም አንልም። እኛም በበኩላችን እናስታውሳለን ባይ ነው። አይ ልክ ነው። እንደው በነገረው ላይ ብፁ አባታችን እዚሁ ካሉ ፊት ለፊት ማውራት ተገቢ ነው እና ብፁ አቡነ ቃውስጦስ ለሰማዕታት፣ ለኢትዮጵያ ተቆርቋሪዎች በጣም የሚቆረቆሩ ጥሩ አባት ናቸው ይባላል እና ለአቡነ ጴጥሮስ ያረጉትን እንደው ግማሿን እንኳ ለአቡነ ሚካኤል እንዴት አላረጉም የሚል እንደው ልጅ አባቱን እንደሚያማ አንዳንድ ልጆች ያሞታል እና ምናልባት ካሁን ጀምሮ ግን ቅስቀሳ ያረጋሉ ብዬ አስባለሁ። ይቅርታ በጣም በጣም የሚቀርብ ነገር ነው። አድማጮች የዚህን ውይይት ማጠቃለያ ወደ ኋላ ላይ እናቀርባለን። አሁን ወደ ሌላው ዝግጅት ልናልፍ ነው። ኳስ ሜዳ በተያዘለት ቀነቀጠሮ መሠረት ልክ የዛሬ 15 ቀን ቶሮንቶ ካናዳ ላይ ይጀምራል 33ስተኛው በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዓመታዊ በዓል። አስተናጋጆቹ ሁሉን በመልክ በመልኩ አድርገናል ነው የሚሉት። ልናሽ መጥተናል አሉ። ዋናዎቹ ሹማምንትስ ምን ላይ ናቸው? የሕዝብ ጥያቄ የሚበዛባቸውን የሦስት ክፍሎች ኃላፊዎች አነጋግረናል። ዋና ጸሐፊውን፣ የሕዝብ ግንኙነት ኃላፊውንና ገበያው የሚደራበትን የመደብሮቹን አለቃ የቢዝነስ ሥራ አስኪያጁ ነው። በቀጥታ ወደ እንግዶቹ እንሂድ። ዋና ጸሐፊው ያሬድ ነጋሽ፣ የሕዝብ ግንኙነቱ ሳምሶን ሙልጌታ፣ ቢዝነስ ማናጀሩ ዓለም አበበ ደግሞ ሮሮም ስሞታ የሚመጣው ወደ አንተ ጋር። ከዋና ጸሐፊው ከያሬድ ልጀምር። ያሬድ፣ ዋና ጸሐፊ ነህ አንተ። ብዙ ጊዜ ዋና ጸሀፊና ህዝብ ግንኙነቱ አልገኝ እያላችሁ ታስቸግሩ ነበረ ዛሬ ተገኝታችኋል መልካም ነው ምን ላይ ናችሁ አቶ አዲሱ ውጭ ጋር አመሰግናለሁ እድሉ ስለተሰጠንና ስለ ሰላሳ ሶስተኛው አመት ስፖርት ውድድር እንድናወራ ስለተጋበዝን አፍታችሁ ነበር የሚለውን ወቀስ አንቀበልና ካሁን በኋላ አረ ምነው አታወጡንም የሚል ጥያቄዎችን እንደምናነሳው እኛ እንሆናለን በጣም ጥሩ ነው ዝግጅቱ ከሞላ ጎደል እየተጠናቀቀ ነው በእንግሊዝኛው ፊኒሽንግ ታች እንደሚባለው መጨረሻ መሟላት ያለባቸውን ነገሮች የተራራ እና እያደረግን ነው። በክብር እንግዳ በኩል ታዋቂውና ዝነኛው አቶ አስቻሎ ደሴ ነው የተጋበዘው። ያለፉት ሶስት አመታቶች የክብር እንግዳዎቻችን ቪዛ እየተከለከሉ ቀርተው ነበረ። ዘንድሮ እግዚአብሔር ይመስገን አቶ አስቻሎ ደሴ ቪዛውን አግኝቷል። በክብር እንግዳ በኩል አንዳንድ ጊዜ እኔም በየጊዜው አብራችሁ ስላለሁ ማየው ነገር ነው። ለክብር እንግዳው አስፈላጊው ነገር ቶሎ ቶሎ አለመቅረብ፣ ሆቴል ቶሎ አለመውሰድ፣ ከሆቴል ቶሎ አለማውጣት፣ መረጃ በቅርብ አለማቅረብ፣ እንደዚህ የመሳሰል ጥቃቅን ነገሮች ናቸው። እንደው በተሟላ ሁኔታ እንግዶቻችሁ ደስ ብሏቸው እንዲመለሱ ይሄን ነገር እንዳስተካከላችሁ ተስፋ አደርጋለሁ። እንግዲህ ያው በሞላ ጎደል ለክብር እንግዳዎቻችን ሲመጡ እንዲያውም ከሚገባው በላይ እንክብካቤ ተደርጎላቸው፣ በዚህ ረገድ አቶ ታዬ ለየት ያለ እንክብካቤ ለክብር እንግዳዎቻችን እያደረገ ጥሩ ጊዜ አሳልፈው ከተጫዋቾች ጋር ተገናኝተው አገር ሁሉ ዞሮ ሌሎችም እየጋበዟቸው ጥሩ ጊዜ አሳልፈው ነው የሚሄዱ። ግን ያው መቼም መስተካከል የሚኖርባቸው መታረም የሚኖርባቸው ነገሮች ይኖራሉ። በሩጫ ብዛት ይህን ኃላፊነት የሚወስድ ሰው ከመረሳት የተነሳ ካልሆነ በስተቀር በክብር እንግዳነት ጋብዘን ከሀገር ቤት ድረስ አድረሰን እዚህ ቦታ ድረስ አንጥተን መቼም ሰዎቹን እናንገላታለን ብለን አናስብም። ቢሆንም መስተካከል ያሉባቸውን ነገሮች ደግሞ ለማስተካከል እንግዲህ እንሞክራለን። ግን የምለው በአጠቃላይ ብዙ ነገር እየተካሄደ ነው። ከአስራ ስድስት አመት በኋላ ወደ ቶሮንቶ ተመልሰን ስንሄድ የቶሮንቶ ህዝብ በአማረና በደመቀ ሁኔታ ይጠብቀናል ብለን ተስፋ እናደርጋለን። ውድድሮ የተሳካ ይሆናል ብዬ ተስፋ አደርጋለሁ። ወደ ህዝብ ግንኙነቱ ሳምሶን ሙሉጌታ፣ ያዳለ ሳምሶን ብዙ ነገር ወደ ህዝብ ግንኙነቱ የሚያነጣጥረው በአጠቃላይ ስንት ሰው ዘንድሮ እንደምትጠብቁ መረጃ ካለ እሱንም ትጨምርልኛለህ። ያለፈው አመት ግን በህዝብ ግንኙነት በኩል በዚህ በሙዚቃ ዝግጅት በኩል እንደ ያልተሳካ ነገር ነበረ። ዘንድሮ ያ እንዳይደገም እንደ ተዚህ ቀደሙ ያለው ዓመታት ደግሞ ድምፅ ማጉሊያ ጠፍቷል። እዚህ ጋር መብራት ተቋረጠ፣ ስታዲየሙ መብራት፣ መድረክ አልተዘጋጀ የመሳሰለ ነገር ያ ተወግዶ ዘንድሮ ምን ላይ ነህ አንተ? በህዝብ ግንኙነቱ በአብዛኛው ስራ አንተ ላይ ነው ያለውና ሳምሶን። እሺ አመሰግናለሁ አቶ አዲሱ ጥያቄውን እየጠየቀው በሁለት ሺ አስራ ውስጥ በዩኒቨርሲቲ ኦፍ ሜሪላንድ ባየሆ ወይንም በሰማኸው ይመስለኛል። አሁን የኢትዮጵያ ቀን ዝግጅታችን በዛ አመት በተለይ በሳውንድ ኢኩዊፕመንትና በኳሊቲ አካባቢ ጥሩ አልነበረም። ስለዚህም ብዙ ሰዎችን ሳናስደስት ነው የተለያየ ነው። የንግግሩ ፕሮግራማችንም የተንዛዛ ነበር የዛን ጊዜ እንዲሁም ደግሞ ያለፈው አመት ለቀጠር ናቸው አርቲስቶች ቪዛ ልናገኝ አልቻለም። ና በሱ ምክንያት አንዳንድ ምሽቶች ሊከናወኑ አልቻለም። የኢትዮጵያ ቀን ፕሮግራማችንን ላለፈው ሁለት አመቶች በጣም የተስተካከለ ና ምናልባትም ከመቼው የሚበልጥ የተሻለ ነበር ብለን እንገምታለን። የዘንድሮውም ያቀድነው ነው ፕሮግራምም ካለፈው ሁለት አመቶች እንደማያንሱ አረጋግጣለሁ። በሰዓቱ ለመጀመር የንግግር ፕሮግራሙን ፈጠን ባለ ለማካሄድ እንዲሁም የባህልና የዘመናዊ ሙዚቃችን ደግሞ በጣም የሚያረካ እንደሚሆን እናረጋግጣለን። ዘንድሮ ከአሜሪካ እና ከቶሮንቶ እና ከሞላ ካናዳ ኮሚኒቲዎች የምናየው ኤንቱዚያዝም ከፍ ያለ ነው። በመጨረሻም ዓለም የቢዝነስ ማናጀር፣ በቢዝነሱ በኩል እንግዲህ ሮሮዎች አሉ። ያንን ለማስቀረት ምን ያህል ታጥቀ ተነስተሃል ነው ጥያቄው። እንደምታውቀው መብራት ተቋረጠብን፣ ያለ አግባብ ነው የከፈልነው፣ የከፈልነውን ያህል አላገኘንም፣ የመሳሰለ እና ምንድን ነው ዘንድሮ፣ ባለፈው እንዲህ እንዲህ ችግር ነበር፣ አሁን ግን ያን ችግር በዚህ መልክ ልንወጣው ተዘጋጅተናል። እስቲ በለን በቅድሚያ አመሰግናለሁ የቮይስ ኦፍ አሜሪካ ለኤስፒን ይህንን እድል በመስጠት በመጋበዙ በጣም አመሰግናለሁ። እንግዲህ ቬንዲንጉን በተመለከተ በአሁኑ ጊዜ ከእግር ኳሱ ባላነሰ የቬንዲንጉ ኤሪያ ነው በጣም ብዙ ህዝብ አትራክት የሚያደርገው እና ብዙ ህዝብ የሚገናኝበት እና ከአመት ወደ አመትም ይሄ ነገር እያደገ ና እየጎለበተ ነው የመጣው። በዚሁ አንጻር ደግሞ ያሉትም ችግሮች በዛው ልክ እየሰፉ ነው የመጡት እና ስቴዲየሙ ጥሩ ከሆነ አብሮ ጥሩ የሚሆን ስቴዲየሙ መጥፎ ከሆነ አብሮ ደግሞ ሊበላሽ የሚችል አይነት ነገር እንደሆነ ነው። ከየጊዜው እየተማር ነው ያለ ነው እና አሁንም በቶሮንቶም ያለው ሁኔታ እንደዚሁ ነው። ደግሞ በጣም ጥሩ ሆኖ ኢቬንዲንጎ ኤሪያ ትንሽ ጥበት ያለው ይመስላል። እንግዲህ ከከተማ ወደ ከተማ ስንሄድ የምን የሚያጋጥመን ነገር ነው። ይህንን ሪዞልቭ ለማድረግ በተለያየ መንገድ ብዙ ጥረቶችን አድርገን አሁን ፋይናሊ ሁሉ ነገሮች ቦታ ቦታቸውን እያያዙ ነው። ባለው ቦታ ህዝቡ እንዲደሰት ለማድረግ የሚያስፈልገውን ዝግጅት በሙሉ አጠናቀናል። የድንኳን ጄኔሬተር ሌሎችም ኮንትራቶች በሙሉ ተፈርመው አልቀዋል። ቦታው ትንሽ ጠበብ ስላለ እስኬል ዳውን በማድረግ ካለው ስፔስ ካለው ቦታ አኳያ አመጣጥነን እንትን ለማድረግ ወስነናል። ለብዙ ሰው ድንኳን መስጠትም አልቻላችሁ ቦታው ጠባብ ነው የሚል ነገር ሰምቻለሁ። አዎ፣ ቦታውንና ድንኳኑ ለማመጣጠን ከፍተኛ ጥንቃቄ እያደረግን ነው ያለነው። መልካም። በነገራችን ላይ ቅድም እንዳልኩት ሶስት አስራ አምስት ቀን ስለቀረው በዓሉ ኢትዮጵያውያን ወደዛ እንዲሄዱ እንዲዘጋጁ፣ እኛም ደግሞ የተለመደ ፕሮግራማችን ለማቅረብ ያህል ነው እንጂ በእውነቱ እናንተ ልትጠየቁበት የሚገቡ ጥያቄዎች የሉም ማለት አይደለም። ዛሬ ለህዝብ ማስታወቂያ ያህል ነው የተናገር ነው ከበዓሉ በኋላ በተለይ እንዳጠፉብን ካአሁኑ ቃል እንድትገቡ እፈልጋለሁ የምትጠየቁበትን ነገር ለመጠየቅ ዝግጁ መሆን አለባችሁ። መልሳችሁን ለአድማጭ ለአድማጭ የምናሳየው ከበሬታ በዚህ ነው የሚገለጠውና ለዛሬው በጣም አመሰግናችኋለሁ። አለው የአሬድ ነጋሽ ዋና ጸሐፊ፣ ሳምሶን ሙልጌታ የህዝብ ግንኙነት ኃላፊ፣ አለም አበበ የቢዝነስ ማናጀር። እግዚአብሔር ይስጥልኝ ስለ ጊዜያችሁ I'll let you with Thank head you, I'm be able መስፍን አበበና ጊታሩ አረፉ ይላል ባለፈው ሳምንት በአንድ ድረገጽ ላይ የወጣ ጽሑፍ። የአማርኛ ሙዚቃ በነጠላ ጊታር ብቻ በመጫወት ከሚታወቁት ጥቂት ዘፋኞች ውስጥ በጣም ተወዳጁና ብዙ ሙዚቃዎችንም የተጫወተው መስፍን አበበ ነው ሲሉ ያሞካሹት ጸሐፊ መስፍን የጊታሩን አብዮት ሰማይ ካደረሱት ወርቃማ ድምፃውያን ግንባር ቀደሙና ያን የቀደመ ዘመን ወደዚህኛው ዘመን ያሸጋገረ ዘፋኝ ነው ብዬ ብናገር አልሳሳትም ብለዋል። አይሽ አይሽና፣ የመጣል እምባዬ አንቺም ወይድልሽ፣ እኔም ወይጣዬ። ሰይጣን በሰው አድሮ እኔ አንቺን ቢያስከዳኝ፣ ያ ቃል ኪዳናችን እሾ ሆኖ ይውጋኝ። ከመስፍን ሥራዎች ብዙ አድናቂዎቹ የሚያስታውሱለት እርሱም በውል የሚታወቅበት ዜማ ይመስለናል። I'm going to be able to do that. i I'm not I'm I'm gonna in the And <muchos> ወይዘሮ ኤልሳቤጥ ሀብቴ፣ የሟቹ የአርቲስት መስፍን አበበ ወንድም የአቶ ክንፍ አበበ ባለቤት አቶ ጌታቸው ደሳለኝም እንዲሁ ከመስፍን ጋር ትተዋወቃላችሁ አይደለም? እስቲ ወይዘሮ ኤልሳቤጥ የባለቤቱ የአቶ ክንፍ አበበ ወንድም ነው እና ስለ መስፍን ትንሽ ይገለጡልኝ፣ እርስ የሚያውቁትን። ወይዘሮ ኤልሳቤጥ እንግዲህ ያው አርቲስትነቱ የታወቀ ነው። በጣም ብዙ ህዝብ የሚወደው በጣም ተጫዋች የሆነ ግልጽ የሆነ የዋ ሰው ነበረ። በጣም እንግዲህ በእኔ ባለኝ እድሜ ለረጅም ከሰላሳ አመታት በላይ ነው የማውቀው። በህመም በጤንነት በኩል ያማው ነበር? ቤተሰቡ ጋርስ እንዴት ነበር? ከልጆቹ ከባለቤቱ? አረ በጣም በጣም በጣም ተጫዋች የሆነ ደግ ሰው ጥሩ ሰው፣ ህመም ምንም የሚባል ነገር አልነበረው፣ አልታመመም። በድንገት ነው ታሞ የገባው ሆስፒታል። ምን ያህል ቀን ታመመ? ይቅርታ ህይወቱ ያለፈው ማለት ነው። አዎ፣ ምን ያህል ቀን ታመመ? አረ፣ ምንም እንደ ማታ ታመመ። ሆስፒታል እንዳደረስ ነው ሌሊቱን ሞቶ አደራ። በቃ ይወጡ አለፈ። አቶ ጌታቸው ደሳለኝ፣ እርሶም መስፍንን በደንብ ያውቁታል። እንደውም አብሮ አደግ ናችሁ ነው አብራችሁ ኖራችኋል የሚባል ነገር አለ። እስኪ እርስዎ ይንገሩኝ ስለ መስፍን። ከሲዳሞ ቤተሰቦቹ ተዛውረው እዚህ ከመጡ በኋላ የተወለደ ልጅ አብረን ያደግን፣ በህጻንነታችን እንደ ማንኛውም ሕፃን፣ አብረን በመንደር በግቢ በተለይም ደግሞ በተወለድንበት ሮቢት አኖኒማ ግቢ በተባለው ቦታ ላይ የተለያዩ ጨዋታዎችን እየተጫወትን አደገን። ወሎ ውስጥ ማለት ነው፣ ወሎ ክፍለ ሀገር በወሎ ክፍለ ሀገር ዘፌ ከተማ በተለይ ሮቢት አኖኒማ በሚባለው አካባቢ ተወለድን። እዛ ለብዙ ጊዜ አሳልፈን ለትምህርት ስንደርስ በመምራ ካልወልድ ትምህርት ቤት ከአንድ እስከ ስድስተኛ ክፍል አብረን ተማር። ይሄ የመስን የሙዚቃ ችሎታና የሙዚቃ ስሜት እያቆጠቆጠና እያደገ የመጣው ገና መደበኛ ባልሆነ ከአንደኛ እስከ ስድስተኛ ክፍል ስንማር በክበብ ደረጃ ላይ በማዋቀር ነው። እና በዛ ጊዜ መስን በመምህራን በተማሪዎች እጅግ ተወደደ ተማሪ ነበረ። መስን በየወላጆች ቀን በሚያቀራቸው ዜማዎች በወቅቱ የነበሩት ባለስልጣናት ሁሉ ሽልማት እያዘጋጁ የሚሸልሙት ልጅ ነው። በባህሪው በጣም የረጋ ትሁት፣ አስተዋይ የነበረ ልጅ ነው። እንግዲህ ከዛ ወጥተን ከመምራ ካልወልድ ወጥተን ወይዘሮ ስምንት ትምህርት ቤት ሰባት እና ስምንት እዛ ተማር ዘጠኝ ምንም ማስርም እና ሙዚቃ ቅበብ ስለነበረ ወይም ሙዚቃ ፍላጎታችን ከፍተኛ ስለነበር የሙዚቃ ትምህርቱን ፈተና ተሰጥቶን ፈተናውን አልፈን ወደ ሙዚቃው ክፍል ተቀላቀለን። ከድምፃዊነት ሌላ መስፍን አበበ ቫልቭ ትሮምቦን ይጫወት ነበረ መስፍን በዜማ በጣም ቅላጤ ያላቸው ዜማዎችም በጣም የታወቀ ስለሆነ ተማሪው፣ አስተማሪው፣ የአካባቢው ህብረተሰብ በጣም የወደው ነበረ እና እስከ አስራ ሁለተኛ ክፍል ድረስ ጥሩ ትምህርት ቤቱን እያገለገልን በሙዚቃም አሰብ፣ አስመራ፣ አዲስ አበባም የተማሪዎች ዓመታዊ የተማሪዎች በዓል በሚደረግበት ሰዓት እዛ እየሄድን ሰፊ ስራዎች ተሰርቷል። በዛ ላይ ጉልህ ሚና የሚጫወት ተወዳጅ ድምፃዊ ነበረ። ትዝ ይለኛል እኔ መስን በትምህርት ቤት የዘፈናቸውን ዘፈኖች አውጥቶ በስንሸማው በካሴት ሁሉም በየቦታው የወይዘሮ ስህን ተማሪዎች አሁንም ቢሆን ፍቅር አለ። የወይዘሮ ስህን ተማሪዎች በሙሉ በየቦታው ሆነው ስለ መስን ያወሳሉ፣ ስለ መስን ይናገራሉ። መስንን አነሱት ማለት ቀድሞ የነበረበትን ዝነኛ የሆነውን የወይዘሮ ስን ትምህርት ቤት ማስታወስና ማንሳት ስለነበረ መስፍን ምንጊዜም ቢሆን እንኳን አይደለም አብረውች በተማሩትና አብረውች በሙያ ባለፉት ሰዎች አይደለም እንዲሁ በኢትዮጵያዊነት የእሱን ዜማ እየሰማ ሁሉ የሚነሸጥ የሚሆነው ለዚህም ጓደኞቹ ይናገራሉ። በጣም በጣም የሚያስደስት ድምፃዊ ነበረ። በቀብሩ ስነ ስርዓት ላይ እንዲሁ እንደ ተማላ ወይም ደግሞ እንዳልባሌ ጥቂት ሰዎች ባሉበት የሕይወት ታሪኩን እንኳ ለማንበብ ሰው እስከሚጠፋ ተብሎ በሚነገርበት ሁኔታ ላይ ቀብር ስነ ስርዓቱ መፈጸሙ በጣም እናዝናለን። መቼም ተወዳጅ ድምፃዊ ነበረ መስፍን አበበ። የወንድሙ የአቶ ክንፈ አበበ ባለቤት ወይዘሮ ኤልሳቤጥ እርስዎም አብረውን አሉ። እስቲ ቀጥሉ። እርስዎ እንደው የሚያስታውሱትን ያህል የቀብሩ ሁኔታ ለምንድን ነው እንደዛ የሆነው? ታሪኩን የሚያነብም አልነበር ነው የሚባለው። ው ቆይተን ነበረ እኮ እንግዲህ አንድ ቀን ውለን አድረናል። በማግስቱ ነው እንግዲህ የተቀበረው። ተውሏል፣ ታድሯል። ማለቴ ነው ሽማግሌ አጎቶቹ አሉ። እነሱንም ማድከም ነው፣ ደክመዋል፣ ውለው አድረዋል። እንደዛ ስለሆነባቸው እንጂ። ቀብሩ ሲፈጸም ታሪኩን ማንበብ ለምን አልተቻለም ማለት ነው? ዝግጅት አልነበረም። ድንገተኛ ሆነ። ቤተሰብ በሙሉ ተደነጋገጠ። እህቶቹ ወንድሞቹ እንዴት ናቸው? ልጆች፣ ስንት ልጆች አሉት? መስፍን አንድ ልጅ አለችው፣ ሴት ልጅ ዩኒቨርሲቲ ተማሪ ነ ባለቤቱ አሁን ሰሞኑን ትሄዳለች አለች ጣሊያ ነገር ነው የምትኖረው። እንግዲህ እርስዎም ባለቤቱ አቶ ክንፍ አበበ የመስፍን አበበ ወንድም ናቸው። ታሞ ቦታል እግዚአብሔር ይማርለውት። እርስዎንም ወይዘሮ ኤልሳቤጥ አቶ ጌታቸውንም እግዚአብሔር ያጥናችሁ እላለሁ። መቼም በጣም እናዝናለን። ስለመስ አቶ ሄኖክ ስልኝ እንደምን አለ እግዚአብሔር መስፍን አጎትህ ነው አይደለም? ይቅርታ አንተ ልበልህ። አዎ ልክ ነው። በጣም አዝናለሁ። እግዚአብሔር ያጥናችሁ። ከአንተ ጋር ደግሞ ጥቂት እንበል ስለ መስፍን። አጎትህ ነው። ምን ያህል ቅርበት ነበራችሁ? በምን ያህል ጊዜ ትገናኙ ነበረ? እስኪ ንገረኝ ጥቂት። አዎ መስፍን አበበ አጎቴ ነው። አብረን ብዙ አሳልፈናል። እኛ ቤትም የተወሰነ ጊዜ አብረን ቆይተናል። ከልጅነታችን ጀምሮ የሙዚቃ ሕይወት ያሳየን እና ያስተማረን አጎታችን እሱ ነው። ሙዚቀኛ ነህ እንደ ይቅርታ ሄኖክ? አዎ እሱ በአጋጣሚ ከልጅነታችን ጀምሮ ሁላችንም የሙዚቃ ሕይወት እንዲኖረን ያደረገ መስፍን አበበ ነው። ትልቅ ወንድሜም በጊታር ይጫወታል። እኔም የተወሰነ በኦርጋን እጫወት ነበረ። ትልቅ ወንድምህ ብንያም? አዎ አቶ ብንያም አንተንም እግዜር ያጥናህ ብንያም፣ እስቲ ስለ መስፍን አንተም የበኩልህን ንገረኝ። የመስፍን ጉዳይ የሁላችንም በጣም በጣም ሾኪንግ የሆነ ነገር ነው። አስደንጋጭ ነው። ያላሰብነው ነገር ነው። ምንም ሳይታመም ነው ይሄ ነገር የሆነው መስፍን ታሞ የሚያውቅም ሰው አይደለም። የሚገርምህ ነገር ምንም እንደዚህ አይነት ነገር ታሞ ጉንፋን እንኳን የማናውቀው ሰው ነው። አሁን እንደዚህ አይነት ነገር ተከሰተ ሲባል ጳውሎስ አካባቢ ነበር የሚኖረው አዲስ አበባ ውስጥ። እዛ ቤተሰብ እህቶቹ ጋር አብሮ ነው ያለው። ከባለቤቱ ተለያይቶ ነበረ በሞተ ጊዜ አክቹዋሊ፣ መለያየትም ባይሆን ያው መቼም አብሮ አይደሉም ያሉት እሷ ሌላ ቦታ ነው ያለችው። እሺ እሺ እሺ። ልጁ ግን እዚህ ሀገር ነች ያለችው እዚሁ ነች። ሰራዊት እሷንም ፈልገን ልናገኝ አልቻልም። መልካም። እና በጣም አስደንጋጭ ነው። ባልታሰበ ሁኔታ እንግዲህ እንደዚህ እናንተ ትልቆች ናችሁ ብንያምም ሄኖክም እና እንደው መስፍን በቀብሩ ስነ ስርዓት ላይ ታሪኩን እንኳን ማንበብ አልተቻለም። አልተዘጋጀም የሚል ነገር ነው የምሰማውና እንዲያው አንዳንድ ነገር ጫርጫር አርጋችሁ እንዲ የተናገራችኋትን ያህል እንኳን እዛው ጫርጫር አርጎ ማንበብ ይቻል ነበር። እና እዛ ላይ ትንሽ እንደው ተደናገጣችሁን አልተቻለም ልበል አው እንደዛ አይነት ነገር ነው። ምን መሰለ ፕሮግራሙ ይሄ የቀብር ሁኔታው ያልታሰበም የእሱ ጉዳይ እንደዚህ ሾኪንግ ነው እንዳልኩ ድንገተኛ ሆነና ቤተሰብ ሁሉ የመደናገጥ ነገር ነው። የመዘጋጀትን ነገር አልነበረንም። ሁለተኛው ቀን ላይ ምልህ ማደር ስለማይችል ያው ቤተሰብም ተመካከረና፣ ትልልቆችም አሉ ያው የእሱ አጎቶችም ስለነበረ ቤት ውስጥ ቶሎ ወደ ሁኔታውን ወይም አፈጻጸም ወደ ቀብር ስነ ስርአቱ እንዲኬድ ተባለ እና ወደዛ ሄደ። ግን እንዳልከው ብዙ ነገር እዛ ስነ ስርአቱ ላይ አንዳንድ ነገሮች እኛ ብዙ ኤክስፔክት ያደረግነው ነበር፣ አልሆነም። ሁላችሁንም አቶ ጌታቸው አመሰግናለሁ። እግዚአብሔር ያጥናችሁ። በጣም አሜን፣ አሜን። እግዚአብሔር ያጥናችሁ። ያጅንኝ ቀጥሮ ቦታ ምረቲና ቦታ I'm ከብፁ አቡነ ቀውስጦስና ከሊቀ ትጉሃን ቀሲስ ብርሃኑ ጋር የጀምር ነውን እናጠቃለ ብጽዋ አቡነ ቃውስጦስ ለሰማዕታት ለኢትዮጵያ ተቆርቋሪዎች በጣም የሚቆረቆሩ ጥሩ አባት ናቸው ይባላል። ና ለአቡነ ጴጥሮስ ያረጉትን እንደው ግማሿን እንኳ ለአቡነ ሚካያለ እንዴት አላረጉም የሚል እንደው ልጅ አባቱን እንደሚያማ አንዳንድ ልጆቸው ያሞታል። እና ምናልባት ከአሁን ጀምሮ ግን ቅስቀሳ ያረጋሉ ብያስባለ። ይቅርታ፣ በጣም በጣም የሚቀርብ ነገር ነው። እኔ በኢትዮጵያ ውስጥ ድንበር የለኝም እግዚአብሔር ምስክር ነው በክርስቶስ አምላክነት በእመቤታችን ወላዲተ አምላክነት በቅዱሳን ሰማዕታት ጻድቃን አማላጅነት በኢትዮጵያ ሀገርነት በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖትነት አልደራደርም ነገሬ ግልጽ ነው። ልክ ጠባብ አስተሳሰብ ያላቸው ሰዎች እኒህን ብፁ አባት አቡነ ጴጥሮስን በጠባብ መንደር ወስደው አድሎ አድርጓል ብለው ጽፎብኛል። ባለማወቃቸው ነው። እኔ በጠባብ መንደር ብሄድ አቡነ ሚካኤል መንዝ ናቸው፣ መሰረታቸው ሲታይ። እኔ በዚህ አልሄድም፣ አልሄድኩምም እንዲያውም እዚህ ፍቼ ውስጥ የተወለዱ መሆናቸውን ያወቅኩት አቡነ ጴጥሮስን አሁን እዚህ ስገባ ነው እንጂ በፊት አላውቅም ነበረ። አቡነ ጴጥሮስና አቡነ ሚካኤል ትክክል አባቶቻችን ናቸው። ሰማይታት ናቸው። በተቻለ መጠን ደግሞ እዚያ ነገርም ተፈቀደልኝ። በተቻለ መጠን በዚህም በኩል እንዳቡነ ጴጥሮስ ትታገላለህ ባይ ነው። መልካም ነው አባታችን፣ ያለጠባ የለኝም እንደው ይሄን ጥያቄ በማንሳቴ ቅሬታ እንዳይሰማሁት በግልጽ በፊት ለፊት እንዲናገሩበት፣ እንደውም ለመመለስ እድል እንዲኖሮት ብዬ ነው ያነሳሁት እንጂ በጣም በጣም ደሱ ለኛለ ጥያቄ ነው። ሊቀ ትጉሃን እንደ ወደ እርሶ አልምጣና የብፁዕ አቡነ ሚካኤል የህይወት ታሪክ በመጽሔቱ በደንብ ተጽፏል። እሱን ሁሉ ለማንበብ ጊዜ አይኖርም። እንደው በአጭሩ እንደው ትውልዳቸውና አስተዳደጋቸውን እርስ ከአባቶች የቀሰሙት ነገር አለ የሚያውቁት ከመጽሔቱ ሌላ ሁለት አስተሳሰብ አለ። በአንድ በኩል አሁን ብፁ አባታችን አቡነ ቀውስጦስ አባታችን የጠቀሱት ነገር አለ። ቀደም ሲል ብፁህ አቡነ ኤልሳ ስለዚህ ጉዳይ ሲያነሱ ትውልድ ሀረጋቸው ከሸዋ ወደ ጎንደር ሄደው ነው። እዚያ ነው የተወለዱት የሚል ነው። ያው ከታሪኩ ጋር የተያዘ ነው። የተለየ እኔ እንኳን ለብቻ እንትን ያልኩታል። ግን በዚህ በኢልባቦር ቆይታቸው የብፁ አባታችንን ታላቅነት፣ ቆራጥነት ማንኛውም የቤተ ክርስቲያን ተልእኮ ለመፈጸም ሌት ተቀን የሚተጉ መሆናቸውን የሚናገሩ አባቶቻችን እንዳሉ ነው የማውቀው እንጂ እኔ ስለ ትውልድ ሀገራቸው ወዲያ በኩል ስላለው ጉዳይ ብዙም የምጨምረው ነገር የለም። በነገሮ ላይ ሐውልቱ በትክክል የተሰራው የተረሸኑበት የተገደሉበት ቦታ ነው ወይንስ ምኑ ጋ ነው? እሳቸው የተረሸኑበት ቦታ በስማቸው ረዥም ዘመን የኖረ አሁን መስቀልኛ መንገድ ሆኖ ጋምቤላን፣ ከፋን፣ ኢሉባቦርን በጠቅላላ በማዕከል የሆነ ቦታ ላይ ነበረ የእሳቸው የሐውልታቸው መቆሚያ ቦታ። እሱ ነገር አንዳንድ ጭቅጭቆች ጭቅጭቅ ስላስከተለ ብዙ ፈተናዎች በሱ ላይ አጋጥሞን ስለነበረ እሱ ቀርቶ አሁን በአባቶቻችን መልካም ፈቃድ እዚያው አደባባዩ ፊት ለፊት ነው ጎሬ ቅዱስ ማርያም ያለ ሴንተር ላይ ናቸው እና እናው ቦታዋ ያለችው እና አሁን እዚያው ፊት ለፊት ላይ በሚታይ ሁኔታ በጣም ጥሩ በሆነ ቦታ ነው አሁን እንኳን የተሰራው። በእኔ በኩል እንግዲህ አጠቃላይ ያለሁ እርስዎ የቀረው አንድ ማስታወሳለሰማይቱ ብጽዋብነ መሀውልቱ ብቻ ሳይሆን ያቺ እሳቸው የነበሩበት መንበረ ቅስና አልባሳቶቻቸው የክብርን ያቅ ንሳት እዚያ ያለ ጥንታውያን ቅርሶች በብዛት ያሉባት ገዳም ናት። አሁን ገዳም ሆናለች የጎሬ ደብረገነት ቅድስት ማርያም ቤተ ክርስቲያን። እና ያቺ አሁን የለሙዚየም ስራ ከፍተኛ ጥረት እየተደረገ ነው። ይህም በስማቸው እና ቦታውንም ከሳቸውም ታሪካዊ አባትነት አኳያ በትልቅ ህንጻ ሊሰራ መሰረት ተጥሏል። በእለት እለት ስለዚህም እንግዲህ በዚህ በውጭም በሀገር ውስጥም ያሉ ሰዎች ለዚህ ጉዳይ በእውነቱ ትኩረት ሰጠው አስተዋጽኦ እንዲያደርጉ ጥሪ ለማስተላለፍ ወዳለሁ በዚህ አጋጣሚ ማለት ነው። ተገቢ ነው እንግዲህ። ይሄም ፕሮግራም የሚያደምጡ በተለይ ደግሞ ለጉዳዩ ቅርበት አለን የሚሉ እንደሚተጉ ምላሽ እንደሚሰጡ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። ሊቀ ትጉሃን ማሻሻ ላይ ትንሽ ነገር አለ። እሺ አባታችን የሞቱበት አንድ ሳምቤ የምትባል ተራራ አለች። እዚያ ላይ ብዙ የሉባቦር ተወላጆች የሉባቦር ሰዎችም ሌሎችም በአጠቃላይ እዚያ ቦታ ላይ ፍልሚያ ነበረ። እዚያ ላይ የተወሰውት ሰማዕታት ስላሉ ይሄ ቦታ ደግሞ በቅርብ ርቀት ላይ ያለች ተራራ ስለሆነች እዚያ ላይ አንድ መታሰቢያ በዚህ በኢሉባቦር አካባቢ ከጠላት ጋር ሲፋለሙ ለወደቁት ወገኖችን መታሰቢያ እንዲቆምላቸው አንዳንድ የሉባቦር አባቶች እያነሱ ስለሆነ ይህም እየታሰበበት ስለሆነ በዚህም ጉዳይ ላይ በተለይ የአሜሪካ አካባቢ ያሉ የጎሬ ልጆች ያሉ ትልልቅ ሰዎች እና እነሱም እንዲያስቡበት በጋራ ተባብረን እዚያ ጋር ብናቆም ቱሪስቶችን የሚስብ አንድ የሆነ ነገር እዚያ ጋር ለመታሰቢያ ቢሆን ቢሰራ በጣም ተገቢ ነው ላለው በርቱ። መልክቶም እንግዲህ ለሚሰማው ይደርሳል። ጆሮ ያለው ይስማ ነው እና አድምጠዋል። እግዚአብሔር ይስጥልን አባታችን ብጽሁን ቀስጦስም እንዲሁም እኛም እናመሰግናለን። በጣም ጥሩ ነው። ይሄ በጣም ደስ ብሎኛል። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ በረከት ይዘርባቸው። እግዚአብሔር ይስጥልን፣ እግዚአብሔር አክብርልን። አሁን የንጉሴ አክሊሉ መስኮት ሊከፈት ነው። አዲሱ እና ሉላ ዛሬስ እንዴት አመሻችሁ ሳልል መስኮቴ ሲከፈት ቶሎ ብዬ ገባሁ አይደል? ለሰከንዷ ሰስቼ ነው። ለሁሉም እንዴት አመሻችሁ? ታስታውሱ እንደሆነ የዛሬ አስራ አምስት ቀን በኢየሩሳሌም ስለሚገኘው ዴር ሱልጣን ገዳም አንስተን ተነጋግረናል። ገዳሙን ለማደስ ግብጾች ችግር እንደፈጠሩ ተወያይተናል። ይሄ ነገር የመንግስትን የቤተ ክህነትን ትኩረት የሚጠይቅ መሆኑንም አስምረንበት ነው ያለፍነው። በተለይም ደግሞ በዛ ያሉ ገዳማውያን የባህታውያን የአንዳንድ ደግሞ ሀብት ንብረታቸውን ለገዳሙ አውርሰው ከዚህ ከኢትዮጵያ ዴር ሱልጣን ገዳም ሄደው የሚኖሩ አንዳንድ መነኮሳት የሚኖሩበት ቤት ራሱ እንዴት አሳዛኝ እንደሆነ ተነጋግረናል። በነገራችን ላይ ቅዱስ ሲኖዶስ ባለፈው ሰኔ አንድ ቀን ሁለት ሺህ ስምንት ዓመተ ምህረት ባሳለፈው ውሳኔ እስራኤል ኢየሩሳሌም ውስጥ ከገዳሙ በአንዱ ቦታ ሕንፃ እንዲሠራ ኢየሩሳሌም ካሉ መነኮሳት የቀረበለትን ጥያቄ ቅዱስ ሲኖዶሱ ተቀብሎ አጽድቆታል። በኢየሩሳሌም ስምንት ያህል ገዳማት ይገኛሉ። መተዳደሪያም ልዩ ልዩ ሕንጻዎችና ንብረቶች አሉ። ለምሳሌ ንጉሥተ ነገስታት ዘውዲቱ ምኒሊክ በዘመናቸው አሰርተው የሰጡት ሕንጻ ለገዳሙ ዛሬ የእስራኤል ሬዲዮ ጣቢያ ተከራይቶት ይገኛል። ሌላውም ሕንጻ እንደዚሁ ኢየሩሳሌምን ለመጎብኘት ከዓለም የሚመጡ ጎብኚዎች ቱሪስቶች የሚያዩት ነው። ቀደምት የኢትዮጵያ ነገስታት በዚያ የሚኖሩ ገዳማውያን መነኮሳትን በልዩ ልዩ ደብዳቤ ያበረታቷቸው ነበር። ሁለት ሺህ አምስት መቶ ስድሳ አራት ኪሎ ሜትር ከኢትዮጵያ ተጉዘው እስራኤል ደርሰው የሚኖሩትን መነኮሳት በደብዳቤ የሚያጽናኗቸው እጅግ በሚያሳዝን ሁኔታ ነው። በነገራችን ላይ ጠቅላይ ሚኒስትር መለስ ዜናዊ በሺህ ዘጠኝ መቶ ዘጠና ስድስት ዓመተ ምህረት ኢየሩሳሌምን ጎብኝተዋል። መለስ ገዳማቱን አልጎበኙም። እዚያ ያሉትን ነዋሪዎች ግን ሰብስበው አነጋግረው ለቀረቡላቸውም ጥያቄዎች መልሶቻቸውን በተወካያቸው በዶክተር ፋሲል ናሆም በኩል እንደሚደርሳቸው ገልጸው ነው የተመለሱት። ወደ ቅድመ ነገር የልመለስ የኤሌመንተሪ ተማሪ ያለን ከአጼ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ የሚለውን የተክለ ጻድቅ መኩሪያን የታሪክ መጽሐፍ እናነብ ነበር። እዛ መጽሐፍ ውስጥ ብዙ ግጥሞች አሉ። ሰምና ወርቅ ሕብር የሆኑ ግጥሞች። አንዱን ዛሬ በእስራኤል ኢየሩሳሌም ቆይታ ምክንያት ለማስታወስ ፈልጌ ነው። ምናልባትም በሀገር ውስጥ እና በውጭ ያላችሁ የዚያን ጊዜ ተማሪዎች ይህንን በሚገባ ታስታውሱታላችሁ ብዬ ተስፋ አደርጋለሁ። አጼ ቴዎድሮስ ቀደም ብለን እንደ ተነጋገር ነው ኢየሩሳሌምን ከቱርክ ነጻ የማውጣት ህልም ነበራቸውና አንድ ይህን የሚያውቅ ገጣሚ ስሙ ለጊዜው ያልተጠቀሰ፣ አንተም ጌታ አይደለህ እኔም ያንተ ሎሌ፣ የኢየሩሳሌም ሰው ካልጫነ በርሞሌ፣ ታጠቅ ብሎ ፈረስ ካሳ ብሎ ስም አርብ አርብ ይሸበራል ኢየሩሳሌም ሲል መቅጠሙን ተክለ ጻድቅ መኩሪያ በመጽሐፋቸው ላይ አስፍረዋል። እዚሁ ላይ እንደ ፉትኖት የግርጌ ማስታወሻ ነገር እሳቸው አርብ አርብ ይሸበራል ያለው ምናልባት አርብ ዓመታዊውን የስቅለት ዕለት ለማለት ፈልጎ ነው ሲሉ ይጠይቃሉ። ነገር ግን ከቱርክና ከኢየሩሳሌም ጋር በተያያዘ ቴዎድሮስ የነበራቸውን ሕልምና ራዕይ ለመግለጽ ብሎ ነው ገጣሚው ያንን ያሰፈረው። አስጐብኚዎቻችን ሙላት ድባቤና መንግስቱ ይባላሉ። እንደው ይሄ አርብ አርብ ይሸበራል የተባለበት ምክንያት ምንድን ነው? እየጠየኳቸው ሙላት ድባቤ ቶሎ ብሎ መልሱን ሰጠኝ። ይሁዳ ያኖች ሰንበት የሚገባው አርብ ስለሆነ ሁሉም ሰው ገበያ ይዘው ያን ነገር ሰንበት ሳይገባ ለመገብየት ለሚለ አሯጡ ይረበሻል ብሎ ስለሚሉ ነው ያንን አርባ አርብ ይሸመራል የሚሉት እንጂ የረብሻ ቀን ሆኖ አይደለም። ሦስቱም ሃይማኖቶች በአንድ ቦታ ላይ ያከብራሉ። ይሁዲም ክርስቲያኑም ሙስሊሙም አንድ ቦታ ላይ ነው የሚያከብሩት። የሃይማኖት ቦታቸውም ያለው አንድ ቦታ ነው። ነገር ግን ይረበሻል ብሎ የተባለበት ምንድን ነው? ከእነዚህ ጋር የሚያገናኝ ሳይሆን ይሁዳያኖች ሰንበት እንዳይገባባቸው ጥፋት ነው። በጊዜ ማድረግ ስላለባቸው ከሰንበት ከገባ በኋላ ገንዘብ ስለማይነኩ፣ መብራትም ስለማይበሩ፣ እሳትም ስለማይለኩሱ ያችን ለመሳባት ለሚለው አሯጡ ብቻ ያችን ሰዓት የረብሻ ቀን ብለዋሉ። የረብሻ ኖሮ አይደለም። የበራው መብራት እንደ በራ ቆይቶ የተለኮሰውም ሻማ እንደ ተለኮሰ ቆይቶ ሳንቲምም መኪናም አይነዱ ሳንቲምም በጃቸው አይነኩም። አሉላና አዲሱ እንግዶቼን አቶ አለማየሁ ገበያውንና አቶ ሙላት ድባቤን አመስግኜ ለዛሬ በዚህ ልሰናበት የአስራ አምስት ቀን ሰው ይበለን። እንግዲህ ለዛሬ የቀረ እስከ ማጠቃለያ ወሬ የሚያደርሰን ዜማ ብቻ ነው። የተከበራችሁ የራዲዮ መጽሔት ተከታታዮች ጻፉልን፣ ስልክም ደውሉ። ስልክ 2022059942 የውስጥ መስመር 14፣ ኢሜይል ለሚቀናችሁ ሆርን አት ቪኦኤ ኒውስ ዶት ካም ብላችሁ ትጽፉልናላችሁ። ደብዳቤ ለአሜሪካ ድምፅ ራዲዮ አማርኛው አገልግሎት የራዲዮ መጽሔት አዘጋጆች 330፣ ኢንዲፔንደንስ አቬኒው ሳውዝ ዌስት ዋሽንግተን ዲሲ 20237 Oh <laughs> ዓለም አቀፉ ማህበረሰብ ውስጥ የሲቪል ማህበረሰብ ድርጅቶችና የአስተዳደር ሰራተኞችን አስነስተው መንግስታችንን ለማናጋት የሚሞክሩ የተወሰኑ ክፍሎች አሉ ሲሉ የደቡብ ሱዳን ሚኒስትር የማስታወቂያ ሚኒስትር ከሰሱ። የዩናይትድ ስቴትስ ግዙፉ የአቪያሲዮን ኩባንያ ቦይንግ ለኢራን አንድ መቶ የመንገደኛ አውሮፕላኖችን ሊሸጥ ከስምምነት መድረሱን ዛሬ የኢራን የአቪየሽን መስሪያ ቤት ይፋ አደረገ። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሑድ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽት ሶስት ሰዓት በመደበኛው ስርጭት መልሰን እስከምንገናኝ አቀናባሪያችን ንጉሱ ታምሬ ጋር የፕሮግራም አዘጋጅና አቅራቢዎች እኔ አዲሱ አበበና እኔም አሉላ ከበደ በዚሁን እንሰናበታለን። ሰላም ደናደሩ።